ሰላም እንደምናመሻችሁ፣ የጋቢና ቪ አድማጮች የዕለተ ሰኞ ጥር 9 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ለዛሬም ወቅታዊ ጉዳዮችን የሚዳሰሱና ወጣቶችን የሚመለከቱ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል እንግዲህ፣ ተሽከርካሪያ ከወዳደቁ ማቴሪያሎች የተዋቀረች ነች። ከሞቶር ሳይክል፣ ከመኪና እቃ እንዲሁም ከባጃጅ ስፔር ፓርቶችን በመጠቀም ነው አዋቅሬ ልስራ የቻልኩኝ። የሰማችሁት በአሶሳ ከተማ ራሱ በሰራው መኪና የተሞሸረውን ወጣት አዩ ያህያ ነው። ስለ ሰራት መኪናና ሌሎች ስራዎቹ ሊያወራን የምሽቱ እንግዳችን አድርገን ካብዘነዋል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል፣ ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኞች አድማጮች በድጋሚ እንደምናመሽታችኋል። ዩናይትድ ስቴትስ እንደ ኤሮፓያን አቆጣጠር በ1986 ዓ.ም ጀምሮ የጥቁሮች መብት ታጋይና የነጻነት አቀንቃይ ማርቲን ሉተር ኪንግ የልደት መታሰቢያ ስታከብር የቆየች ስትሆን በዛሬው ዕለትም ይህንኑ በማክበር ላይ ትገኛለች። በዩናይትድ ስቴትስ የቀን መቁጠሪያ ላይ በፌዴራል በዓላቱ ዝርዝር ውስጥ ስራ ዝግ ሆኖ በግለሰብ ስም ክብር የሚደረግባቸው ቀኖች የሀገሪቱ መስራቾች ናቸው የሚባሉት ጆርጅ ዋሽንግተንና የሲቪል መብቶች ትግል አውራ የሆኑት ማርቲን ሉተር ኪንግ መሆናቸው ተመልክቷል። ይሁን እንጂ የዘንድሮ መታሰቢያ በዓል የሚታሰበው የነፃነት አቀንቃኙ ማርቲን ሉተር ኪንግ ይታገልላቸው ከነበሩት ነገሮች አንዱ የሆነው በተለይም የጥቁር መራጮች መብት አከራካሪ በሆነበት ሁኔታ ውስጥ መሆኑ ተገልጿል። የዘንድሮ የልደት በዓል ለህግ መወሰኛ ምክር ቤት የቀረበው የመራጮች መብት ህግ ባለመጽደቁ ምክንያት የጥቁሮች መብት በዘመናት ውስጥ ምንም ያህል አልተራመደም በሚል ከባድ ወቀሳ ውስጥ ሆኖ የሚከበር መሆኑም ተገልጿል። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ጦር ወደ ምዕራብ አፍሪካዊቷ ሀገር ማሊ የሚያደርገውን በረራ ለጊዜው ሙሉ ለሙሉ ማቋረጡን የገለጸ ሲሆን የአውሮፓ ህብረት ደግሞ በማሊ የአየርና የየብስ ትራንስፖርት ላይ ማዕቀብ ማስተላለፉን አስታውቋል። የተባበሩት መንግስታት ድርጅት ትላንት እሁድ ለሰራተኞቹ ባስተላለፈው የኢሜይል መልእክት ሁሉም በረራዎች ላልተወሰነ ጊዜ የተቋረጡ መሆኑን ገልጸው ከማሊ መንግስት ባለስልጣናት ማረጋገጫ ሲገኝ በረራዎቹን እንደገና እንደሚጀምር አስታውቋል። የመንግስታቱ ድርጅት ብዙዎቹ በረራዎች የሚደረጉት ከማሊ ዋና ከተማና ከማዕከል ወደ ሰሜን የሀገሪቱ ክፍሎች ወደሚገኙ ከተሞች መሆኑን ተመልክቷል። በመፈንቅለ መንግስት ስልጣን የጨበጠው የማሊ ወታደራዊ መንግስት በዚህ አመት አካሂደዋለው ያለውን ምርጫ ወደ አምስት አመት በማስተላለፉ በርካታ የምዕራብ አፍሪካ ሀገራቶች ማሊ ላይ ማዕቀብ የጣሉ መሆናቸውን ማስታወቃቸው ይታወሳል። በመፈንቅለ መንግስቱ ከስልጣን የተወገዱት የቀድሞው የማሊ ፕሬዚዳንት ኢብራሂም ቦባካር ኬታ ትላንት እሁድ በሰባ ስድስት አመታቸው ባማኮ በሚገኘው መኖሪያ ቤታቸው ውስጥ ከዚህ ዓለም በሞት መለየታቸውን ይታወሳል። አቡ ዳቢ አውሮፕላን ማረፊያ የተላከ የድሮን ጥቃት ሶስት ሰዎች ተገደሉ። የዩናይትድ አረብ ኤሚሬትስ ባለስልጣናት የድሀቢ ዓለም አቀፍ አውሮፕላን ማረፊያ አካል በሆነው ስፍራ የሚገኙ ሶስት የነዳጅ ማጠራቀሚያ ታንክሮችን በድሮን መሆኑ በተገመተ ጥቃት እንደደረሰባቸው ተናግረዋል። የሀገሪቱ መንግስት ዜና አገልግሎት ባለስልጣናቱን ጠቅሶ እንዳስታወቀው በደረሰው ጥቃት ቢያንስ ሶስት ሰዎች የሞቱ ሲሆን ሌሎች ስድስት ደግሞ መቅሰላቸው ተመልክቷል። ከሟቾቹ ሁለት ህንድና አንድ የፓኪስታን ዜጋዎች እንደሚገኙበትም ተነግሯል። ፖሊስ ሁኔታው እየተጣራ መሆኑን ቢገልጽም የየመን ሁቲዎች ዛሬ ሰኞ በሰጡት መግለጫ ወደ ዩናይትድ አረብ ኤምሬትስ ጠልቆ የሚገባ ጥቃት የሰነዘሩ መሆናቸውን አስታውቋል። ስለ ሁኔታው ግን ዝርዝር መግለጫ አልሰጡም። የዩናይትድ አረብ ኤምሬትስ እንደ ኤሮፓያን አቆጣጠር ከ ሀያ አስራ አምስት አመት ም ጀምሮ የየመን ሁቲዎችን የሚወጋውና በሳዑዲ አረቢያ የሚመራው የጦር ህብረት አባል መሆኗ ይታወቃል። ዘገባዎቹ የተገኙት ከአሶሽትድ ፕሬስና አጃንስ ፍራንስ ፕሬስ ነው። ትላንትና እሁድ የዩናይትድ ስቴትስ ደቡባዊ ምስራቅ ግዛት የመታውና ከፍተኛ ነፋስና በረዶ የቀላቀለው የክረምት ወጀብ ትልቅ ጉዳት ማድረሱ ተገለጸ። ከፍተኛ ወጀብ ዛፎችን የገነዳደሰ፣ ጣራዎችን የነቃቀለ፣ መንገዶችንም በስብርባሪዎች የሞላና ብርቱ ቅዝቃዜን ያስከተለ መሆኑም ተመልክቷል። በአካባቢዎቹ የኃይል ስርጭትን ያወደመ ሲሆን ወደ 260ሺ በላይ የሚሆኑ ሰዎች በጆርጂያ፣ ሰሜን ካሮላይና፣ ደቡብ ካሮላይና እና ፍሎሪዳ ግዛቶች የሚገኙ ደንበኞችን ያለመብራት ማስቀረቱም ተነግሯል። በሻርለት ዳ ዳግለስ ዓለም አቀፍ አውሮፕላን ጣቢያ ከአንድ ሺ ሁለት መቶ በላይ የእሁድ በረራዎች የተሰረዙ ሲሆን አውሮፕላን ጣቢያ ውስጥ ዘጠና ከመቶ የሚሆኑ በረራዎች መቋረጣቸውም ተመልክቷል። እንደ ሰሜን ካሮላይናና ዌስት ቨርጂኒያ ባሉ ግዛቶች ውስጥ በአንዳንድ አካባቢዎች እስከ 11 ኢንች ወይም 30 ሴንቲሜትር በረዶ መጣሉ ተነግሯል። በዚህ የተነሳም በቨርጂኒያ ከኩለ ሌሊት እስከ ሰባት ሰዓት ሩብ ጉዳይ ባለው አርባ አምስት ደቂቃ ውስጥ ብቻ አንድ መቶ አርባ ሁለት የትራፊክ አደጋዎች የተመዘገቡ ሲሆን አንድ መቶ ስልሳ ሁለት የሆኑት ተሽከርካሪዎች ከአገልግሎት ውጪ መሆናቸውን ባለስልጣናት ተናግረዋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች ይህን ይመስሉ ነበር። ከቀሬ የጋቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው እናመሰግናለን ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል እንዲሁም አስተያየት ካላችሁ በፌስቡክ ና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱ ትችላላችሁ አሁን ወደ ቀዳሚው ዝግጅታችን እናልፋለን ቀዳሚው መሰናዷችን መኪና የሰራ አንድ ወጣት ያስተዋውቀናል። ወጣቱ አዩብ ያህያ ይባላል። የአሶሳ ከተማ ነዋሪ ሲሆን በሰራው መኪና ትላንት የጋብቻ ስነስርዓቱን አካሂዷል። እራሱ በሰራው መኪና የተሞሸረው ይህ ወጣት መኪናዋን ለሰርግ አገልግሎት ለማከራየት እንዲሁም ለመጓጓዣ ለመጠቀም እቅድ እንዳለው ለጋቢና ቪዮ ተናግሯል። ወጣቱን ባለቤቱንና አባቱን በማናገር ናኮር መልካ ቀጣዩን ጥንቅር ከአምቦ ልኳል። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ የሆነው ወጣት አዩብ ያህያ ትናንት ጥር 8 2014 ዓ ም ከእጩኛው ጋር የጋብቻ ስነስርዓቱን ሲያከናውን የተለየ ክስተት ማስተናገዱን ይናገራል። አዩብ የተሞሸረው በራሱ በሰራው መኪና መሆኑን ለጋቢና ቪዮኤ ተናግሯል። ባለቤቴ ስማ አድራ መንገሻ ትባላለች። ከእሷ ጋር የሰርግ ስነ ስርዓት አድርገናል። በሰርጋችን እለትም ደግሞ ለየት የሚያደርግ ነገር ነበረ። ያችም ደግሞ በራሴ ፈጠራ የተሰራች አራት እግር ተሽከርካሪ ተጠቅሜ የሰርጉን ፕሮግራም አታሄደንበታል ማለት ነው። ምን ይባላል? ምን ያህል ጊዜ የወሰደብህ ይህንን ተሽከርካሪ ለመስራት? ከምንድን ነው ይህንን ተሽከርካሪ የሰራው? እንግዲህ ተሽከርካሪዋ ከወዳደቁ ማቴሪያሎች የተዋቀረች ነች። ከሞቶር ሳይክል ከመኪና ዕቃ እንዲሁም ከባጃጅ ፌርፓርቶችን በመጠቀም ነው አዋቅሬ ልሰራ የቻልኩኝ። ለሷ የሚሆን ስም እስካሁን ድረስ አላገኘሁላትም። ለመስራት ኦልሞስት ወደ ሁለት አመት አካባቢ ይሆናል እየተሰራች የነበረው። የሰራውን መኪና ለየት ስለሚያደርገው ፈጠራ አዩብ ገልጿል። አንደኛ ከወዳደቁ ማቴሪያል ነው የተሰራችው። ሁለት ደግሞ አራት እግር ተሽከርካሪ ሆና ሰረገላ አይነት ነገር ነች፣ ለሰርግ በጣም አመች የሆነች ነች። በሶስተኛ ደረጃ ደግሞ ከመሬት ያለው ከፍታ ከፍ ያለ ስለሆነች የትኛውንም የመልካ ምድር ተቋቁሞ መግባት የሚችልበት አይነት ይዞታ ነው ያላት ማለት ነው። አዩብ በራሱ ፈጠራ መሞሸሩ ስለፈጠረበት ስሜትም ያለው እነሆ። እንግዲህ በእውነት እውነት ለመናገር ስሜቱ እጅግ በጣም ያስደስታል። ኖር ደግሞ ደስታውን ማየው ከኔ ይልቅ ሌሎች በአካባቢ ላይ ያሉ ሰዎች የበለጠ ተደስቶ ሳያቸው ትልቅ እርካታ ነው የሚሰጥ። በራሱ መኪና ሰርቶ መሞሸር እንግዲህ በኢትዮጵያ ውስጥ ሳስበው እርግጠኛ ባልሆንም በትናት የመጀመሪያ ነው ብዬ ነው ኖርማሊ በጣም እጅግ ደስ የሚል ስሜት ነው ያለው፣ በቃላት የማይገለጽ ማለት ነው። ማን ነው መኪናውን የያዘው? ትናንትና እንደ አጋጣሚ ነው ታናሽ ብራዘር አለኝ፣ አኗሪ አህያ ይባላል። እሱ ነው እንደ ሹፌሩ ነው ሲነዳ የነበረው ማለት ነው። ምን ምን አደረጋችሁበት? እናትና አባቴ መኖሪያ ቤት ነበረ። ከዚህ ያው የርቃት ፕሮግራም አድርገን ወደ ልጅቷ ቤተሰብ ነው ሄድ ነው። ኖርማሌ ከተማ ውስጥም ዞር ዞር እያልን ነበር ሄድ ነው። በመቀጠል ከልጅቷ ቤተሰብ ያለውን ፕሮሰስ ጨርሰን ተመርቀን ልጅቷን ይዘን ስንወጣ ወደ ሽርሽር ሜዳ ነበር ሄድ ነው። በግራና በቀኝ በሞተር ሳይክሎች ታጅበው በመሀል ላይ የሙሽራ መኪና ሹፌር ብራዘሩ ሆኖ ብቻ በጣም ያስደስት ነበረ። ከአዩብ ጋር በትዳር የተጣመረችዋ ሀጅራ መንገሻም በበኩሏ ትናንትና የሰርጌ ቀን ነበረ፣ ያውም ደግሞ ልዩ የሚያደርገው ባለቤት የበሰራው መኪና ነበርና ጠርበስ ነበር። በጣም ደስ የሚል ቀን ነበረ። መጀመሩም ከዚህ በፊት አውቀው ነበረ ላይ ፕሮሴስ ላይ ነበረ። የሰርግ ቀን ግን በዚህ አይነት ሁኔታ እንዲ አገኘዋለሁ እያልጠበቁም፣ ከጠበኩት በላይ ደስ በሚል ሁኔታ የተሰራ መኪና ነበረ። በጣም ታዳሚዎች ሁሉም ሰርፕራይዝ የሆነበት ፕሮግራም ነበር። ደስ ብሎኛል ለሱ ለእኔ እና ወደፊት ያው ከሱ ጋር በምንኖርበት ጊዜ ወደፊት በጣም ብዙ ነገር ለመስራት እቅዳለሁ። በጣም ብዙ ነገሮችን ያስባል እሱ ደግሞ ከጎኑ ሆኜ እየደገፍኩት አብሬው ተካፋይ ሆኜ እያገፉት ትቀጥላለን። የአዩብ አባት አቶ ያህያ አሚድ መሐመድ ከልጅነቱ ጀምሮ ይመኘው የነበረው ነገር ነው የተሳካለት ሲሉ ተናግረዋል። ይሄ ልጅ ከህፃንነቱ ብዙ ምኞት አለው። ምኞትን እያሳካ ነው ከተሳካለት ምኞት አንድ የራሱ ፈጠራ የሰረገላ አይነት አይነት ነገር አድርገት ሰርቷት ለትናንትናው ጥር ስምንት ለጋብቻ ደርሶ ሰርጉ በደመቀ ሁኔታና ቤተሰብ ከየ አቅጣጫው ዘመድ አዝማድ ጓደኞቹም እንደውም መምህራኖቹ የነበሩ ሁሉ በተደሰቱ ሁኔታ ሰርጉም በጋራ አሳልፈን ለዛሬ በክተናል። እውነት አላሰምንም። ያው የአማፍቃድ ሆኖ ተሳካ ተሳክቷል። ወጣት አዩብ በመኪናው ምን ለመስራት እንዳቀደ ሲገልጽም እንግዲህ በመኪናው ኖርማሊ በጣም እዚህ ለሰርግ ለሰረገላ አይነት መልክ ስለሆነች የተሰራችው ለሰርግ ፕሮግራም፣ ይህን ዛሬ ራሱ ተደውሎልኝ ነበር። ለሰርግ እንድታከራይም ተብዬ ከአንድም ሁለት ቦታ ተደውሎልኛል። እንግዲህ የሰርግ ስነስርዓት ለማካሄድም ምቹ ስለሆነች በክራይ ደረጃ ለመስጠትም እንደገና ደግሞ ለግል ሰርቪስም ለመጠቀም አስቤበታል ማለት ነው። ወጣቱ የፈጠራ ስራውን ለማስመዝገብ ሂደት መሩን በመጠቆም መንግስት ፈጠራ ላይ የተሰማሩ ወጣቶችን ማበረታታት አለበት ሲልም መልእክት አስተላልፏል። ለአሜሪካ ድምፅ ናኮር መልካ ካምቦ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። ዛሬ በዩናይትድ ስቴትስ የማርቲን ሉተር ኪንግ ቀን ነው። እንደ አውሮፓውያን የቀን አቆጣጠር ከ1986 ዓ ም ጀምሮ ዩናይትድ ስቴትስ የሲቪል መብቶች ትግል አውራው ማርቲን ሉተር ኪንግ የልደት መታሰቢያ ቀንን በየዓመቱ ስታከብር ቆይታለች። ይሁንና በዘንድሮ የማርቲን ሉተር ኪንግ ቀን ለሴኔት የቀረበው የመራጮች መብት ሕግ ባለመጽደቁ ምክንያት የጥቁሮች መብት በብዙ ዓመታት ውስጥም ቢሆን ወደፊት አልተራመደም የሚሉ ድምጾች ተበራክተውበታል። ይህ ቅዋሜም የዛሬውን ቀን ከባድ መንፈስ እንዲጫኑ አድርጎታል። በዚህ ዙሪያ ሮብ ግሬቨር እና ላውራ ቦማን ያዘጋጁትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። ዛሬ ለአሜሪካና ለዓለም ህዝብ ማንም ሊያስቆመን በማይችል መልኩ እየተራመድን መሆኑን ልገልጽ ወዳለው የማርቲን ሉተር ኪንግ ጁኒየር የመብቶች እንቅስቃሴ የተጀመረው እንደ ኤሮፓያን አቆጣጠር በ955 በደቡባዊ አላባማ ጥቁሮችና ነጮች ተቀላቅለው በህዝብ መጓጓዣ ላይ እንዲጓዙ መዋጋት ከጀመረበት ጊዜ አንስቶ ነው። ከዚያን ጊዜ አንስቶም ሰላማዊ የሆነ የመብቶች እንቅስቃሴን መምራቱን ቀጠለ። እንደ ኤሮፓያን አቆጣጠር በ964 ዓ ም ማርቲን ሉተር የኖቤል ተሸላሚ ሲሆን በዛኑ በተመሳሳይ አመት ደግሞ የዩናይትድ ስቴትሱ ፕሬዚዳንት ሊንደን ጆንስ የዜጎችን መብት በቀጣዩ ደግሞ የመራጮችን መብት አጸደቁ። እነዚህ ህጎች በህዝብ መገልገያ ቦታዎች በጥቁሮች ላይ ይደርሱ የነበሩ መገለሎችን ያስቆሙ ሲሆን ጥቁሮች በሀገራቸው ምርጫ ላይ እንዲሳተፉ የፈቀዱ ነበሩ። ማርቲን ሉተር ኪንግ ዛሬ ህልም አለኝ የተሰኘውን ታዋቂውን ንግግራቸውን አደረጉ። ዛሬ አንድ ህልም አለኝ። ምስኪኖቹ ሕፃናት ልጆቼ አንድ ቀንም በቆዳ ቀለማቸው ሳይሆን በሚያሳዩት ባህሪ የሚመዘኑበት ሀገር ላይ ይኖራሉ ብዬ ተስፋ አድርጋለሁ። በዚህ ሳምንት የዩናይትድ ስቴትስ የፍትህ ቢሮ የዶክተር ማርቲን ሉተር ኪንግን መታሰቢያ በድረገጽ ላይ በተካሄደ ፎረም አክብሯል። ክሪስቲን ክላርክ የዜጎች መብት ምክትል ጠቅላይ አቃቢ ህግ ናቸው። በዕለቱ እንዲህ ብለዋል ዶክተር ኪንግ የሁላችንም ህይወት ላይ አሻራውን አሳርፏል ከተስፋ ጋር የተያያዘው ዝናው ና ለእኩልነት ያለው ጥረት የዜጎች መብቶች ቢሮ ውስጥ ዋና ትኩረታችን ሆኖ ይቀጥላል በተመሳሳይ ሼሪል አይፊል የህግ መከላከያ ና የትምህርት ድጋፍ ፕሬዚዳንት ናቸው የዶክተር ማርቲን ሉተር ኪንግን እንቅስቃሴና ትግል እንዲገልጸውት ነበር ዶክተር ኪንግ ያለው ፍትሐዊ የሆኑ ዳኞችን መምረጥ እንድንችል ድምፃችንን ስጡን ነው የምርጫ ካርዱን ስጡን። የወንጀለኛ መቅጫ ህግ የሚያውቁና ድምጻችን እንዲሰማ የሚያደርጉ ተወካዮችን መምረጥ እንድንችል ነው ያለው። በዚህ ሳምንት መጀመሪያ ላይ ፕሬዚዳንት ጆ ባይደን እና ምክትል ፕሬዚዳንት ካማላ ሀሪስ በጆርጂያ ግዛት በሚገኘው የማርቲን ሉተር ኪንግ መካነ መቃብር በመገኘት አክብሮታቸውን ያደረሱ ሲሆን ፕሬዚዳንቱ በአሁኑ ሰዓት አከራካሪ ሆኖ ስለቀጠለው የመራጮች መብት ንግግር አድርገዋል። በዚህ በጆርጂያ ግዛት ብቻ አይደለም። ባለፈው ዓመት ብቻ በ19 ግዛቶች 34 የሚሆኑ የመራጮችን መብት የሚገቱ ሕግ ረቂቆች ለውሳኔ መቅረብ ብቻ ሳይሆን መጽደቅ ችለዋል። አሁንም አራት መቶ የሚጠጉ የመራጮችን መብት የሚገድቡ ሕጎችን የሪፐብሊካን ግዛቶች እያረቀቁ ይገኛሉ። ከአሁን በኋላ ማን ይመረጣል የሚለው እንዲሁም የመረጣችሁበት ድምፃችሁ ዋጋ አለው ወይ የሚለው ነው የሚያሳስበው። ሪፐብሊካኖች የባይደንን ይህንን አባባል ታዲያ አሜሪካንን ለመጠበቅ እንጂ የመራጮች መብት ለመገደብ የተደረገ አይደለም ሲሉ ይከራከራሉ። ከዚህ በተጨማሪም ሴኔቱ ያለ ሪፐብሊካኖች ድጋፍ አዲስ ህግን ለማጽደቅ ማሰቡ እንዳሳሰባቸውም ተናግረዋል። ይህ በእንዲህ እንዳለ ታዲያ በታሪክ ዘረኞች ተብለው የሚታወቁት እንደ የኮንፌዴሬሽኑ ጄኔራል ቶማስ ስቶንዋል ጃክሰን ያለመሳሰሉ ሰዎች የተሰሩ የመታሰቢያ ሀውልቶችም እየፈረሱና እየተነቀሉ ይገኛሉ። ሚቸል ኮልበርት ይህንን ጉዳይ ጉዳይ በአጽንዖት ትከታተላለች። እነዚህ ምልክቶች ለማህበረሰቡ መጥፎ ናቸው። ስለዚህ ሰዎች ቁስላቸውን እንዲሽር አንስተናቸዋል። ማርቲን ሉተር ኪንግ የመራጮች መብት ይከበር ዘንድ በእጅጉ የጣረ ሰው ነው። በዛ ወቅትም እንዲህ ሲል ተናግሮ ነበር። የተስፋይቱን ምድር አይቻታለሁ አብሬያችሁ አልገባ ይሆናል። ነገር ግን ዛሬ ምሽት እንደምታውቁት የምሻው ነገር ቢኖር እኛ ወደ ተስፋይቱ ምድር የምንገባ ሰዎች ነን። ማርቲን ሉተር ኪንግ እንደ ኤሮፓን አቆጣጠር በ1968 ዓ.ም በሰው እጅ ሕይወቱ አልፏል። ይሁን እንጂ ከብዙ አስርት ዓመታት በኋላም ንግግሮቹ የዘር መድሎን በተመለከተ ያሉትን ችግሮች ለመፍታት ሰዎች ይንቀሳቀሱ ዘንድ ጉዳዩንም ብሔራዊ ርዕስ ያደርጉት ዘንድ ብዙዎችን ያነቃቃሉ። እስካሁን ድረስም በአሜሪካ ምድር የዘር መድሎ አሳሳቢ ጉዳይ እንደሆነ ቀጥሏል። ይሁንና የዘንድሮ በዓል በከበደ ልብ እየታሰበ ይገኛል። ውድለት ማርቲን ሉተር ኪንግ ሶስተኛው የሴኔት አባላት ሲንማና ሙንቺን የመራጮች መብት ይከበር ዘንድ የፕሬዝዳንት ጆ ባይደን አስተዳደር ያወጣውን ረቂቅ ባለማጽደቃቸው፣ ምናልባት እነዚህ ሰዎች በታሪክ መታወስ ፈልገው ሊሆን ይችላል። ታሪክ አይበይንም። ታሪክ በሞተ ሰው አተያይ ነው የሚያያቸው። ዴሞክራሲን ማስጠበቅ ሲኖርባችሁ የት ሄዳችሁ ነበር? ሲል ይጠይቃችኋል ሲሉ መራር የሆነ ትችት ሰጥተዋል። በዛሬው ዕለትም የማርቲን ሉተር ኪንግ ጁኒየር ቤተሰቦች በዋሽንግተን ዲሲ የሰብአዊ መብት ታጋዩን ለመዘከር የእግር ጉዞ አድርገዋል። አዘጋቢዎቻችንን እናመሰግናለን። አድማጮች፣ ቀጣዩ መሰናዷችን ሳምንታዊው የስፖርት ጥንቅር ነው። ኬኔዲ አባተ በመካሄድ ላይ ያለውን የአፍሪካ ዋንጫ አበይት ክስተቶች፣ እንዲሁም ሌሎች ዓለም አቀፍ ስፖርታዊ ዜናዎችን አዘጋጅቶ እየጠበቀን ነው። ወደዛ እንለፍ። ሰላሳ ሶስተኛው የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። በካሜሩን አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ሁለተኛ የምድብ ጨዋታዋን ከአዘጋጇ ጋር ያደረገችው ኢትዮጵያ አራት ለአንድ በሆነ ውጤት ተሸንፋለች። ባለፈው ሐሙስ ጥር አምስት በተካሄደው የሁለቱ ብሔራዊ ቡድኖች ጨዋታ ዋልያዎቹ በመጀመሪያው አጋማሽ ከተጋጣሚያቸው የተሻለ የኳስ ቁጥጥር በማድረግ የጨዋታውን የበላይነት ወስደው ታይተዋል። ዋልያዎቹ ጨዋታው በተጀመረ ገና በአራተኛው ደቂቃ በ የመዳዋ ውጤት ሳማካኝነት ባስቆጠሩት ጎል መሪ መሆን ቢችሉም መሪነታቸው የቆየው ግን ለአራት ደቂቃዎች ብቻ ነበር። በስምንተኛው ደቂቃ የካሜሮን ብሔራዊ ቡድን በካርል ቶኮ ኢካምቢ የግንባር ኳስ አቻ ሆኖ፣ የመጀመሪያው አጋማሽ ቢጠናቀቅም ከእረፍት መልስ ሶስት ተጨማሪ ጎሎችን ያስቆጠሩት የውድድሩ አዘጋጆች ጨዋታውን አራት ለአንድ ማሸነፍ ችለዋል። ይህን ውጤት ተከትሎ በሁለቱ ጨዋታዎች ሙሉ ስድስት ነጥብ ያላት ካሜሮን ወደ ቀጣዩ ዙር ማለፏን ስታረጋግጥ በሁለ ያሉበት ጨዋታዎች ምንም ነጥብ ያላገኘችው ኢትዮጵያ ደግሞ የማለፍ እድሏ የተሟጠጠ ሆኗል። ኢትዮጵያ ለማለፍ ከቡርኪና ፋሶ ጋር የምታደርገውን የዛሬውን የምድቧን ሶስተኛና የመጨረሻ ጨዋታ ከማሸነፍ ባለፈ የሌሎችም ውጤትም ትጠብቃለች። ከመጨረሻው የምድብ ጨዋታ በፊት መግለጫ የሰጡት አሰልጣኝ ውበቷ ባተ በቡድናችን ላይ በተለይ በአእምሮ ረገድ ችግሮችን ተመልክተናል፣ ያሉ ሲሆን በዚያ ላይ ከሰራን እድሉ አለን እንደምናሳካም አምናለሁ ማለታቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ያልተጠበቁ ውጤቶች እየተመዘገቡበት ባለው በዚህ ውድድር ያለፈው የአፍሪካ ዋንጫ ባለቤት አልጄሪያ ትናንት በኢኳቶሪያል ጊኒ ተሸንፋ ወደ ቀጣዩ ዙር የማለፍ እድሏ አጣብቂኝ ውስጥ ገብቷል። አልጄሪያ በውድድሩ ለመቆየት በቀጣዩ ሐሙስ ከምድቡ መሪ ኮት ዲቫር ጋር የምታደርገውን ጨዋ ماتا ماشي نف ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ ተባሮቷል። የዓለማችን ቁጥር አንድ የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች ቪዛው እንዲሰረዝ በፍርድ ቤት መወሰኑን ተከትሎ ዛሬ ከተጀመረው የአውስትራሊያ ኦፕን ተሳትፎ ውጭ በመሆን ከሀገሪቱ ተባሯል። የዓመቱ የመጀመሪያው የቴኒስ ግራንድ ስላም ሊጀመር አንድ ቀን ብቻ ሲቀረው ሀገሪቱን ለቆ እንዲወጣ የተወሰነበት ጆኮቪች የአምናውን የወንዶች ነጠላ ሻምፒዮንነት ድሉን ማስጠበቅ የሚችልበትን እድል ተነፍጓል። የ34 ዓመቱ የሜዳ ቴኒስ ኮከብ ጆኮቪች የኮቪድ-19 ክትባት አልወሰደም በሚል አውስትራሊያ እንደደረሰ በኢሚግሬሽን ማቆያ ውስጥ ብዙ ቀናትን ለማሳለፍ ከተገደደ በኋላ ባለፈው ሳምንት ከሀገሪቱ ላለመባረር ያቀረበው ይግባኝ ተቀባይነት አግኝቶ ነበር። ሆኖም ከትናንት በስቲያ ምሽት በሆቴል ማቆያ ውስጥ ያሳለፈው ጆኮቪች የአውስትራሊያ የኢሚግሬሽን ሚኒስትር አሌክስ ሃውክ ቪዛው እንደገና እንዲሰረዝ ያሳለፉትን ውሳኔ በፍርድ ቤት ክርክር መርታት አልቻለ አለም የአውስትራሊያ መንግስት የኮቪድ-19 ክትባት ያልተከተበው ጆኮቪች በሀገሪቱ ውስጥ መገኘቱ በህዝቡ ዘንድ የጸረ ክትባት ስሜት እንዲጨምር ሊያደርግ ይችላል ሲል ተከራክሯል። የቪዛ ስረዛውም በአውስትራሊያ ፌዴራል ፍርድ ቤት በሶስት ዳኞች የጋራ ድምፅ ጸንቷል። ዘጠኝ ጊዜ የአውስትራሊያ ኦፕን ሻምፒዮን የሆነው ጆኮቪች ወጪውን እንዲከፍልም የታዘዘ ሲሆን በሀገሪቱ ህግ መሰረት ለሶስት ዓመታት ወደ አውስትራሊያ እንዳይገባ ሊከለከል ይችላል። የአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ግን የሶስት ዓመታት እገዳው በጆኮቪች ላይ ተፈጻሚ ላይሆንና በቅርቡ ወደ አገሪቱ መግባት ሊፈቀድለት እንደሚችል ተናግረዋል። ጆኮቪች ከፍርዱ በኋላ በሰጠው አስተያየት በፍርድ ቤቱ ውሳኔ በጣም ቅር ተሰኝቻለሁ ያለ ሲሆን ተጨማሪ አስተያየት ከመስጠቱ በፊት ግን ለዕረፍትና ለማገገም የተወሰነ ጊዜ መውሰድ አለብኝ ብሏል። የጆኮቪች የሰሞኑ የአውስትራሊያ ጉዳይ በመላው ዓለም መነጋገሪያ ሆኖ መቆየቱ ይታወቃል። የቼክ ፕሬዝደንት የቤጂንግ 2022 ዲፕሎማሲያዊ እቀባን አወገዙ። የቼክ ፕሬዝደንት ሚሎሽ ዜማን በ2022 የቤጂንግ የክረምት ኦሎምፒክ በዩናይትድ ስቴትስ የተጀመረውን ዲፕሎማሲያዊ እቀባ የሚቀላቀሉ ሀገራት ቁጥር እየጨመረ መምጣቱን ተቃውመዋል። የኦሎምፒክ ጨዋታዎች ፖለቲካ መሆን የለባቸውም ሲሉም ፕሬዝደንቱ ድርጊቱን ተችተዋል። ከሶስት ሳምንታት ባነሰ ጊዜ ውስጥ ይጀምራል ተብሎ በታቀደው የክረምት ኦሎምፒክ ጨዋታ ላይ በርካታ ሀገራት የመንግስት ባለስልጣናትን ወደ ቻይና ዋና ከተማ ለመላክ ፈቃደኛ አይደሉም። ይህም በቻይና ይፈጸማል የሚሉትን የሰብአዊ መብት ጥሰት በመቃወም መሆኑን የዲፕሎማሲ እቀባውን የተቀላቀሉ ሀገራት አስታውቀዋል። መሰል ዲፕሎማሲያዊ እቀባን ተግባራዊ ለማድረግ ከቼክ ሴኔትም ባለፈው አመት ሀሳብ ቀርቦ ነበረ ቢሆንም ፕሬዝደንት ዜማን ሀሳቡን ተችተዋል። ከረጅም ጊዜ በፊት በ1980 በሞስኮና በ1984 በሎስ አንጀለስ መሰል እቀባ አጋጥመዋል ያሉት ፕሬዝደንቱ አንዳንድ የፖለቲካ ጎሾች ብለው የገለጿቸው አካላት በኦሎምፒኩ ላይ አለመኖራቸው በእርግጠኝነት ምንም ስጋት አይፈጥርም ሲሉ ተናግረዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲንና የዓለም አትሌቲክስ ፕሬዝደንት ሰባስቲያን ኮም የዲፕሎማሲ እቀባ ውሳኔዎችን በመቃወም ሀሳብ መስጠታቸው ይታወሳል። ቼክ ሪፐብሊክ በቤጂንግ 2022 ላይ ሀገሪቱን የሚወክሉ 113 አትሌቶችን በመያዝ በታሪክ ከፍተኛ ቁጥር የያዘውን ቡድኗን ወደ ክረምት ኦሎምፒኩ ልትልክ ተዘጋጅታለች። ቻይና ከፍተኛ የሰብአዊ መብት ጥሰት ትፈጽማለች በሚል ተቃውሞ ከአትሌቶቻቸው ውጭ ባለስልጣናትን ለኦሎምፒኩ አንልክም ካሉ ሀገራት መካከል ዩናይትድ ስቴትስ፣ አውስትራሊያ፣ ቤልጂየም፣ ብሪታንያ፣ ካናዳ፣ ሊቱዌኒያ ና ኒውዚላንድ ይጠቀሳሉ። በመጨረሻም በኮቪድ-19 ምክንያት የተጫዋቾች የዝውውር ገበያ ለተከታታይ ሁለት ዓመታት ማሽቆልቆሉን የፊፋ ሪፖርት አመለከተ። የእግር ኳሱ ዓለም የዝውውር ገበያ አሁንም በኮቪድ-19 ተጽዕኖ እያሽቆለቆለ ሲሆን በጎርጎሮሳውያኑ 2021 ወደ 4.86 ቢሊዮን ዶላር በማሽቆልቆል በ2020 ከነበረው 5.63 ቢሊዮን ዶላር በ13.6 በመቶ ዝቅ ሲል በ2019 ከነበረው ደግሞ በ33.8 በመቶ መውረዱን የፊፋ የዓለም ዝውውር ሪፖርት አረጋግጧል። የዝውውር ወጪ እያሽቆለቆለ ሲሄድ 2021 ሁለተኛው ተከታታይ አመት ነው። በ2019 የዝውውር ገበያ ወጪው በመላው ዓለም ወደ 7.35 ቢሊዮን ዶላር ከፍ ብሎ ነበር። ምንም እንኳን በኮቪድ ወረርሽኝ ምክንያት ለተጫዋቾች ዝውውር የወጣው ወጪ ባለፉት ሁለት ዓመታት እየወረደ ቢመጣም በ2021 18068 ዓለም አቀፍ ዝውውሮች መከናወናቸውን ሪፖርቱ አመልክቷል ይህም ከ2020 ጋር ሲነጻጸር የ5.1 በመቶ እድገትን ያሳያል። ከአጠቃላዩ የዝውውር መጠን ኮንትራታቸው በመጠናቀቅ ላይ የሚገኙ ተጫዋቾች ዝውውር 67 በመቶ የሚሆነውን የሚሸፍን ሲሆን ይህም የበጀት ቅነሳና ከፍተኛ ኪሳራ በመኖሩ ምክንያት የዝውውር ገበያው እንዴት እንደተለወጠ ያሳያል ነው የተባለው። የፊፋ መረጃ እንደሚያመለክተው አማካዩ የዝውውር ክፍያም በ2021 ወደ 300 ሺ ዶላር ወርዶ ከ2011 የክፍያ መጠን ጋር ተስተካክሏል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮች የዚህ መሰናዶ ሰፋ ያለ ክፍል በዌብሳይታችን ላይ ስለሚገኝ እንድታዳምጡት እንጋብዛለን። እኛም ለምሽቱ የያዝናቸውን ፕሮግራሞች እዚህ ላይ እናጠናቅቃለን። አብረናችሁ አመሸነው። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማር ና እኔም ሳስተናግዳችሁ ያመሸሁት ስመኝሽ ቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ና በትዊተር ገጻችን አት ቪኦኤ አምሃሪክ ላይ አድርሱን። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። I'm yeah, a